በኦሮሚያና በአማራ ክልል ሰሞኑን የተቀሰቀሰው ተቃውሞችን ለመደፍለቅ የኢትዮጵያ መንግስት የጸጥታ ኃይላት በወሰዱት እርምጃ በመቶ የሚቆጠሩ ሰዎች መሞታቸውን እና በሺ የሚቆጠሩ ደግሞ መታሰራቸው እየተዘገበ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር በእንግሊዝኛ ምህጻር ዩኤንኤችአርሲ በሁለቱም ክልሎች ተቃውሞ በተካሄደበት ወቅት የጸጥታ ኃይሎች ከመጠን ያለፈ ኃይል ተጠቅሟል ተብሎ የቀረበባቸውን ክስ ለማጣራት ዓለም አቀፍ ታዛቢዎች ግጭት ወደ ተካሄደ ባቸው አካባቢዎች እንዲገቡ እንዲፈቀድላቸው ጠይቋል። በኦሮሚያና በአማራ ክልል ብዙ ሰው መገደላቸውና መታሰራቸውን በተመለከተ በጣም የሚያሳስብ ዘገባዎች እየወጡ ቢሆንም ኢንተርኔት በመዘጋቱና ይህን ጉዳይ ማጣራት የሚችሉ የሲቪክ ማህበራት ባለመኖራቸው ዘገባዎቹን ለማጣራት አስቸጋሪ ሆኗል ሲሉ የኮሚሽኑ ቃል አቀባይ ራቪና ሻምደሳኒ ለዶቼቬሌ ተናግረዋል። ተቃውሞና ግድያው ላለፉት ዘጠኝ ወራት ሲካሄድ እንደነበረ ዘገባዎች ቢያመለክቱም ኮሚሽኑ አሁን የዓለም አቀፍ ታዛቢዎች ለመላክ ያነሳሳበት ምክንያት ምንድን ነው? ተብሎ ሲጠየቁ ምክንያቱም በትክክለኝነት የጉዳይ ለወራቶች ሲካሄድ ቆይቷል። በጥር ወርም የተቃዋሚዎች መሞት፣ መታሰርና ሌሎች ጉዳቶች በጸጥታ ኃይሎች ሲደርስባቸው እንደነበር ዘገባዎች ነበሩ። ግን ይበልጥ የሚያሳስበው ጉዳዩን ለመመርመርና ተጠያቂነትን ለማምጣት እውነተኛ የሆነ ሙከራ አልነበረም። አሁን ተመሳሳይ ዘገባዎች በሚወጡበት ጊዜ ጉዳዩ በጣም የሚያስፈራ በመሆኑና ባለፈውም ቅጣት ሳይተላለፍ መቅረቱ ነው። ኮሚሽኑ በጉዳዩ ላይ ከመንግስት ባለስልጣናት ጋር እየተነጋገረ መሆኑን ጠቅሶ የታዛቢዎች ተልእኮው ምን ሊሆን እንደሚችል ራቪና እንዲህ ይላሉ። የተልእኮው ዓላማ ወደ ቦታው ሄዶ በገለልተኝነት ጉዳዩን ማጣራት ነው። የሞቱትን ቁጥር በተመለከተ ብዙ የተለያዩ ግምቶች ስላሉ ከመንግስት ጋር ወይም ከተቃዋሚዎች ጋር ያልተገናኙ ገለልተኛ የሆኑ አጣሪዎች ልኮ መሬት ላይ የሆነውን ነገር እንዲያጣሩ ማድረግ ነው። እስካሁን በመንግስት በኩል ምንም ምላሽ እንዳላገኙ ግን አዎንታዊ ምላሽ እንደሚያገኙ ተስፋ አለን ይላሉ ቃል አቀባይዋ። በመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድን ጠይቀን ነበር። መልሳቸው ይኸው። በአጠቃላይ አሁን መረጃውን እያገኘሁ ያለሁት ካንተ ነው። ግን በጥቅሉ በጉዳዩ ላይ ኮሜንት እንዳደርግ ፈልገ ከሆነ አጠቃላይ ኮሜንት ማድረግ እችላለሁ። ጥያቄዋ ግን አሁን አዲስ ናት። ካንተ ነው እየሰማ ያለው። አሁን በአጠቃላይ ኢትዮጵያ ውስጥ ያለውን ሁኔታ ስንመለከት ከህዝብና ከመንግስት ቁጥጥር የውጭ የሆነ ነገር የለም። ከዚህም ባሻገር በኢትዮጵያ ውስጥ አሁን ያለው አጠቃላይ ሰአት በ በውስጡ በተለያየ ወቅት የሚከሰቱ ችግሮችን በራሱ አይቶ የማረም አቅም ያለው ስርዓት ነው። በአጠቃላይ ሀገራችን እየገነባች ያለው ስርዓት ይሄ ነው። በራሱ ቼክ ኤንድ ባላንስ የሚያደርግ ስርዓት ነው። የኢትዮጵያ ሰብአዊ መብት ኮሚሽንም በተለያዩ ወቅቶች የሚከሰቱ ችግሮችን እስከ ታች ጭምር ወርዶ በመፈተሽ ና በማጣራት ውጤቱንም ለህዝብ ይፋ ያደረገበትና በህግም መጠየቅ ያለባቸው አካላት ግልጽ ያደረገበት ሁኔታ ነው ያለው። ሌሎች እንደነ ሂውማን ራይትስ ዋች እና አምነስቲ ኢንተርናሽናልን የመሳሰሉ የመብት ተሟጋ ተደራጅ ድርጅቶችም የግድያም ሆነ የእስራት ጉዳዮችን ቦታው ላይ ሆኖ ለማጣራት ቢሞክሩም በኢትዮጵያ መንግስት በኩል ፍቃድ አላገኘንም ስላሉ የኮሚሽኑ ጥያቄ ምን ያህል ልሳካ ይችላል? ለምለው ራቪና ስጠየቁ ይህ ቅጣት አይደለም፣ በአገሪቱ ላይ የተወሰደም እርምጃ አይደለም። የተፈጠረውን በገለልተኝነት ለማጣራትና ለመመርመር ነው። ስለዚህ ለአገሪቱ መንግስትም ፍትህ እንዲከበር ለማድረግ ትልቅ እድል ነው። ይህም የተከሰተው ሁኔታ ታሪካዊ መዝገብ እንዲኖር ያረጋግጣል። እንዲሁም ፍትህ ጉዳዮች እንዳያመረቅዝ ያደርጋል። እንዲህ አይነቱ ጉዳይ ከቀጠለ በጥር ወር እንደተደረገው ብዙ ነገሮች እንዲገነፍሉ ያደርጋል። ብዙ አለመረጋጋት፣ ተቃውሞና ግጭቶች ይኖራሉ። ስለዚህ ጉዳዩን ገለልተኛ በሆነ አካል ማጣራት የአገሪቱ መንግስትና ሕዝብ ፍላጎት መሆን አለበት። ጉዳዩን በተመለከተ በፌስቡክ ላይ አስተያየት ከሰጡን ውስጥ አይሳካም፣ መሳካት የለበትም፣ ይህ የውስጥ ጉዳያችን በራሳችን እንፈታዋለን የሚሉ ሲኖሩ ሌሎች ደግሞ የምርጫ ኮሮጆ ሰርቆ ያለ ህፍረት መቶ በመቶ አሸነፍ ያለው ያለው እንዴት ብሎ ይፈቅዳል ብሎ ከጠየቁ በኋላ ህዝቡ ግን በተባበረ ክንዱ ወያኔን ማንበርከክ ይችላል ይላሉ።